ለመጽሔት ክፍለ ጊዜ ወደ ያዝነው ዘገባ እናልፋለን። ሶማሊያ ላይ ያተኩራል። እስላማዊ መንግሥት ነኝ የሚለው አሸባሪ ቡድን ሶማሊያ ውስጥ ለመጀመሪያ ጊዜ በያዝነው ሳምንት መግቢያ ላይ ጥቃት ያደረስኩ እኔ ነኝ ሲል ኃላፊነት ወስዷል። ይህ በእንዲህ እንዳለ ሶማሊያ በያዝነው የአውሮፓውያኑ ዓመት ማብቂያ ላይ ምርጫዎችን ለማካሄድ ከፍተኛ ዝግጅት ላይ ባለችበት በአሁኑ ወቅት የአልሸባብ ነውጠኞች የሚያደርሱትን ጥቃት ጨምረዋል። ባልደረባችን ሄንሪ ሪጅዌል ከለንደን ያደረሰን ዘገባ ሀገሪቱ ከ25 ዓመታት ቀውስ በኋላ ጸጥታ ለማስፈን የሚያስችል የጦር ኃይል ማደራጀት ባለመቻሏ ምክንያት ምዕራባውያን ደጋፊዎቿ ተሰላችተዋል ይላል። ዘገባውን ሰሎሞን ክፍሌ ያቀርባል። የሶማሊያ ባለስልጣናት ነውጠኞችን ወደ ኋላ እንዲያፈገፍጉ በማድረግ ረገድ ከፍተኛ ስኬት ከተገኘ ከበርካታ ዓመታት በኋላ አሁን የአልሻባብ ተዋጊዎች ዳግም እንዳያንሰራሩ ለማድረግ እርምጃ እየወሰዱ መሆናቸውን ይናገራሉ። አብዲ ሐኪም መሐሙድ ሃጂ ፋኪ እንደ አውሮፓውያን ዘመን አቆጣጠር እስከ 2014 ዓ ም ድረስ የሀገሪቱ መከላከያ ሚኒስትር ሆነው አገልግለዋል። እንዲህ ይላሉ። አልሻባብ የማጥቃት ስልቱን ከፊት ለፊት ውጊያ ወደ ጦር ሰፈሮችና ሲቪሎችን ኢላማ ወደ ማድረግ ላይ አዙሯል። ፊቱን የመለሰው በሆቴሎች ላይም ጥቃት ለማድረስ ነው። አልሻባብ ያን በማድረግ የሲቪሉን ማህበረሰብ ማሸበር ይፈልጋል። ጥቃቶቹ ባለፉት ሳምንታት የደረሱትን የአጥፍቶ መጥፋትም ይጨምራሉ። በእነዚያ የአጥፍቶ ጥፋት ጥቃቶች ዋና ከተማዋ ሞቃዲሾ ውስጥ ኢላማ የተደረጉትም ከፍተኛ የመንግሥት ባለሥልጣናት መሆናቸው ይታወቃል። በብሪታንያው ንጉሣዊ የኅብረት አገልግሎት ተቋም ተንታኟ ካቲ ሃይንላይን የሚሉት አልሻባብ ሶማሊያ ውስጥ የተቆጣጠረውን ሰፊ ግዛት ካጣ በኋላ እጁን በመላው ምስራቅ አፍሪካ አካባቢዎች ዘርግቷል ነው ሶ ዊቭ ሲን ኢት ኤግዘርት ኤ ማች ግሬተር ሌቨል ኦፍ ኢንፍሉንስ ኢን ኬንያ ፎር ኤግዛምፕል ለምሳሌ በኬንያ እይታው በከፍተኛ ደረጃ መጨመሩን እንገነዘባለን። በዚያ ከፍተኛ የተዋጊዎች ምልመላና የገንዘብ ማሰባሰቢያ ዝግጅቶች ያካሂዳል። ኬንያ በቅርቡ በጋሪሳ ዩኒቨርሲቲዋ ላይ የደረሰውን ጥቃት አንደኛ ዓመት መታሰቢያ አክብራለች። የአልሻባብ ጠመንጃ አንጋቾች ያኔ በዩኒቨርሲቲው ላይ ባደረሱ ጥቃት አንድ መቶ አርባ ስምንት ሰዎችን መግደላቸው አይዘነጋም። ኬንያ አሚሶም በመባል ለሚታወቀው ለአፍሪካ ህብረት የሰላም አስከባሪ ኃይሎች ከፍተኛ ቁጥር ያላቸውን ወታደሮቿን የመደበች ሀገር መሆኗ ይታወቃል። የሶማሊያ ባለሥልጣናት ሲናገሩ የአሚሶም ኃይሎች መጀመሪያው ላይ የአልሻባብ ነውጠኞችን ከያዟቸው ስፋት ያላቸው ግዛቶች ገፍተው ቢያስወጡም ካለፈው ዓመት ወዲህ ግን በአብዛኛው በየጦር ሰፈሮቻቸው ተገድበው ይገኛሉ ብለዋል። እንደገና ገና ተንታኟ ካቲ ሃይንላይን አሚሶም አስለቅቆ በተቆጣጠራቸው ግዛቶች ተደራጅቶ ለመቆየት ችግሮች አሉበት። በሶማሊያ በተለይ የእያንዳንዱ ወታደሮች ያዋጣውን ሀገር ፍላጎቶች ምን እንደሆነ ለመረዳት በጣም አስቸጋሪ ነው። እርስ በርስ የመጠራጠር ሁኔታ አለ። ወታደሮቹ በዚያች ሀገር ዘመቻ የሚያካሂዱት ለሶማሊያ በጎ አስበው ላይሆን ይችላል። ዩናይትድ ስቴትስን ጨምሮ ደግሞ የሶማሊያ ምዕራባውያን ደጋፊዎች እስካሁን ለሶማሊያ መንግስት ወታደሮች በሚገባ ደመወዝ ሲከፍሉ ቆይተዋል። የአውሮፓ ህብረት በቅርቡ ግን የአሚሶምን ወርሃዊ ክፍያ አቋርጧል። ያ የምዕራባውያን ድጋፍ መቀጠል ለሶማሊያ ቁልፍ መሆኑን የቀድሞ መከላከያ ሚኒስትር አብዲ ሐኪም መሐመድ ሃጂ ፋኪ ያስረዳሉ። የአሚሶም ወታደሮች የዓለም አቀፉን ኅብረተሰብ ድጋፍ ይሻሉ፣ ምክንያቱም የሶማሊያ መንግሥት በአሁኑ ጊዜ ለወታደሮቹ ደሞዝ ለመክፈልና ለማስታጠቅ በሚችልበት ደረጃ ላይ ስለማይገኝ ነው። ሌላው አስፈላጊ ጉዳይ በሶማሊያ ብሔራዊ ጦር ላይ የተጣለው የጦር መሳሪያ ያቀባ መነሳት አለበት። ዩናይትድ ስቴትስ እንደሚታወቀው በአልሻባብ ነውጠኞች ላይ በርካታ ተከታታይ የድሮን ጥቃቶችን አድርሳለች። የሶማሊያ መንግሥትም የዩናይትድ ስቴትስን ጣልቃ መግባት አመስግኖ በሀገሪቱ በዚህ ዓመት መጨረሻ ምርጫዎች ከመካሄዳቸው በፊት አሸባሪው ቡድን ስጋት ጋርጧል ሲሉ አስጠንቅቀዋል።